የአውሮፓ ህብረትና የአፍሪካ ሀገሮች መሪዎች ከአፍሪካ ወደ አውሮፓ የሚጎርፉትን ስደተኞች ለመገደብ የሚያስችል መፍትሄ ፍለጋ ማልታ ላይ ተሰብስበው እየተነጋገሩ ነው። የአውሮፓ ህብረት ድህነትን ለማቅለልና የስደትን ለመቀነስ የሁለት ቢሊዮን ዶላር ድጋፍ ለመስጠትም ወስኗል። የአፍሪካ ሀገሮች በበኩላቸው የስደተኞችን ፍሰት እንዲገድቡ ይጠበቅባቸዋል። ይሁንና የእቅዱን መስራት ብዙዎች ይጠራጠራሉ። ኢትዮጵያና የአውሮፓ ህብረት ደግሞ ፍልሰትንና እንቅስቃሴን በሚመለከት የጋራ ስምምነት ፈርመዋል። አዳነች ፍሳዬ ያጠናቀረችው ዘገባ ቀጥሎ ይቀርባል። አፍሪቃ ወደ አውሮፓ የሚጎርፉትን ስደተኞች ለመገደብ እንድትችል ዓለም አቀፍ የልማት እርዳታ ያስፈልጋታል ሲሉ የፈረንሳይ ፕሬዚደንት ፍራንሷ ሆላንድ አሳስበዋል። ፍራንሷ ሆላንድ ከ60 በላይ የሚሆኑ የአፍሪቃና የአውሮፓ ህብረት መሪዎች በተገኙበት ስብሰባ ላይ ሲናገሩ የአውሮፓ ህብረት ረድኤት ካላቀረበ በስተቀር በብዙ መቶ ሺዎች የሚቆጠሩ አፍሪካውያን ወደ አውሮፓ እንዲጎርፉ ያደረገው ቀውስ መቀጠሉ አይቀርም ብለዋል። ማልታ በተደረገው ስብሰባ ላይ ኢትዮጵያ ስደተኞች የሚወጡባትና የሚጎርፉባት እንዲሁም በስደተኞች መዳረሻነት ቁልፍ ሀገር በመሆኗ ኢትዮጵያና የአውሮፓ ህብረት በፍልሰትና እንቅስቃሴ ረገድ ዛሬ የጋራ ስምምነት እንደፈረሙ የአውሮፓ ኮሚሽን ባወጣው መግለጫ ተገልጿል። ኢትዮጵያና የአውሮፓ ህብረት ለስደተኞች የሚያስፈልገውን ነገር በዓለም አቀፍ ደረጃ ማቅረብን በሚመለከት በህጋዊና በህገወጥ ፍልሰት እንዲሁም በመሳሰሉት ጉዳዮች ላይ ለመተባበር ተስማምተዋል። ፍራንሷ ኦላንድ አብዛኞቹ አፍሪካውያን ፈላሾች ከኤርትራና ከሱዳን የወጡ ናቸው ብለዋል። ሚግራሲን ሚን ሱዳን ከኤርትራና ከሱዳን በብዛት የተሰደዱ ናቸው። ይህን ችግር መፍታት አለብን። በተለይም ኤርትራን አስመልክቶ ከባድ ችግር ስላለ ከፍተኛ ግፊት ማሳደር አለብን። ስለዚህ ጉዳይ ማንም እየተናገረ አይደለም። ሕዝባቸው እንዲሰደድ በሚያደርጉት ሀፈረተ ቢስ መሪዎች ምክንያት ኤርትራ ሕዝብ አልባ እየሆነች ነው። አይከታተሏቸውም። በአገሪቱ የፖለቲካ ለውጥ መኖር አለበት። ጠንካራና ምላሽ የሚጠይቅ ዲፕሎማሲ እንዲኖር ያስፈልጋል። እኛም ይህን እያደረግን ነው። የሊቢያ ጉዳይም መፍትሄ እንዲገኝለት እያሰብን ነው። በእርግጥ ጊዜ መውሰዱ አይቀርም። የብሔራዊ አንድነት መንግስት እንዲመሰረት መነጋገር ከጀመርን ብዙ ጊዜ አልፈዋል። ይሁንና በተግባር ላይ ሊውል አልቻለም። በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም በበኩላቸው የፈረንሳዊ ፕሬዝደንት አባባል ከሀቅ የራቀ ነው ብለዋል። የፈረንሳዩ ፕሬዚደንት ንግግር በጣም የሚያሳዝን እና ከሀቅ የራቀ ነው። ምናልባት ፕሬዚደንቶች አይጥፉትም እናውቃለን። የአፍሪካውን ቀንድ የሚሉ የጻፉለት ይመስላል። ሁሉ የአፍሪካ መሪዎች፣ የአለም መሪዎች ሁሉ የአውሮፓ መሪዎች የተሰበሰቡት እኮ የአለም ችግር ስለሆነ ነው። ስለዚህ ተጨባጭነቱ ከኤርትራ ሁኔታ ጋር አይሄድም። የፕሬዚደንቱ ንግግርና በጣም ያሳዝናል ብዬ ነው ማልፎ ወደ አውሮፓ ከሚጎርፉት ስደተኞች ብዛት ኤርትራውያን ከሶሪያውያን ቀጥሎ ከዓለም የሁለተኛነት ቦታ ይዘዋል። ከዕድሜ በታች የሆኑ ልጆች ሳይቀሩ እየተሰደዱ መሆናቸው በቴሌቪዥኖችና በቪዲዮዎች እየታዩ ነው። ሀገሪቱ ወጣት ኃይሏን እያጣች ነውና ለምንድን ነው መፍትሄ የማይፈለገው ለሚለው ጥያቄ አምባሳደር ግርማ አስመሮም ሀሰት ቢደጋገም እውነት ይሆናል ከሚለው አነጋገር ተነስተው ነው ይህን የሚሉትና መታረም አለበት ብለዋል። በመጀመሪያ ተጨባጭ ነው ወይ ማስረጃው ሁለተኛ የሚባለው በሀሰት ላይ የተመሰረተ ተጽፏል፣ ብዙዎች ይሉታሉ። ሀሰት ብትደጋግመው እውነት ይሆናል አይነት ወስደውት ነው። ለዚህ ነው መታረም ያለበት። ብዙዎቹ አሁን ኤሮፓና አሜሪካ የሚገባ የሆነ ኤርትራዊ ወረቀት ይሰጣል ስለተባለ በኤርትራ ስም የሚመዘገቡ የብዙ የአፍሪካ ሀገሮች ጋና፣ ናይጄሪያ፣ ኢትዮጵያ፣ ሶማሊያ ሳይቀር በየአይነቱ ኤርትራዊ ነን ይላሉ። ስለዚህ ያ ቁጥር ትክክለኛ አይደለም። ሁለተኛ የኤርትራ ድህነት አለ ወይ? በድህነት ይሄ ሁሉ የዓለም ሕዝብ ይሰደዳል በእንደሱ አይነት እንደሚሰደድ እንዳለ ማንም ሰው አይክደውም። ግን ኤርትራ ራቁቷን እየቀረች ነው፣ ህጻናት ሁሉ እየሄዱ ነው የሚባለው ተጨባጭ የዓለም ሁኔታ ና ከተጨባጭ አፍሪካ ሁኔታ ለየት ያለ ና ተጋን ነው የሚነገር ፖለቲካዊ አጀንዳ ያለውና በዚህ በአፍሪካው ቀንድ ኤርትራ የምትቀመጥበት ቦታ በጣም ስለሚፈልጉ ትላልቅ ሀገሮች፣ በእሱ አይነት መረጃ ሰው ቢገባው ይሻላል ባይኔ ፍራንሷ ኦላንድ ኤርትራ ህዝቧ እንዳይሰደድ ለማድረግ ሁኔታዎችን እንድታሻሽል ከፍተኛ ግፊት እንዲደረግባት ያሉትን አስመልክቶ፣ ደግሞ አምባሳደር ግርማ ሀያላን ሀገሮች የአፍሪቃ ቀንድንና ቀይ ባህርን ለመቆጣጠር ስለሚፈልጉ የኤርትራ መንግስት ደግሞ እንደ እንቅፋት አድርገው ስለሚቆጥሩት በኤርትራ ላይ ያላደረጉት ነገር የለም ብለዋል። ከፍተኛ ግፊትማ ስንተ አመት አስራ ሶስት አመት አስራ አራት አመት አድርጓል ኮ በኤርትራ ላይ ያልተደረገ ተንኮል የለም። በተለይ በታ ሀያላን ሀገሮች ቅድም እንዳልኩት ይህን የአፍሪካውን ቀንድና የቀይ ባህርን አካባቢ ሊቆጣጠሩ ስለሚፈልጉ የኤርትራ መንግስት ደግሞ እንደ እንቅፋት ነው የሚቆጠረው። ይሄንን ስለዚህ በዚህ አይነት ፕሮፓጋንዳ እያደረግን በመንግስት ላይ ጫና እናደርጋለን የሚል አስተሳሰባች ስላላቸው የዚህ አይነት መሰረት የሌላቸው አገላለጾችንና አሀዞችን እያመጣ መደርደር የተለመደ ስለሆነ ብዙ አይገርመንም። የአፍሪቃ ህብረት ኮሚሽን ሊቀመንበር ድላሚና ዙማ በበኩላቸው ስደተኞቹ ከየትም ይሂዱ ከየት መጠጊያ ማግኘት ይገባቸዋል ብለዋል። ኤክሰለንሲስ ሪጋርድለስ ኦሪጂን ስ ማይግራንትስ ሲካስ ፕሮቴክሽን ክቡራን ስደተኞች ፈላሾችና ጥገኝነት ጠያቄዎች ከየትም ይሂዱ ከየት ጥገኝነት እንዲያገኙ ያስፈልጋል። የአፍሪቃ ህብረት ስደተኞችንና በሀገራቸው ውስጥ ከመኖሪያቸው የተፈናቀሉት ሰዎችን እንዲሁም የህገ ወጥ የሰዎች ሽግግር ሰለባ የሆኑትን ሁሉ ለመንከባከብ ክልላዊ ትብብር እንደሚያስፈልግ ከተገነዘበ ውሎ አድሯል። ይሁንና የአፍሪቃ ህብረት ኮሚሽን በአፍሪቃ የስደተኞች መቀበያና ማጣሪያ ማዕከሎች ማቋቋምን አይደግፍም ሊቀበለውም አይችልም። ስማቸው የመቀበያ ማዕከሎቹ ቢባልም እስር ቤቶች መሆናቸው አይቀርም። ይህም የስደተኞችን መብት መርገጥና መልሶ ሰለባ ማድረግ ይሆናል። በያዝነው ዓመት ካለፈው ጥር ወር አንስቶ ማለት ነው። ስምንት መቶ ሺህ የሚሆኑ ስደተኞች ባህርን ተሻግረው አውሮፓ እንደገቡና ይህ አሃዝ አምና ከገቡት ወደ አራት እጥፍ እንደሚጠጋ ዓለም አቀፍ የፍልሰት ድርጅት አስታውቋል። ከኤርትራ ከናይጄሪያ፣ ከሱዳንና ከሶማሊያ የፈለሱት ሰዎች በአብዛኛው ኢጣሊያ ገብተዋል። ከ3400 በላይ የሚሆኑ ስደተኞች በአደገኛው የጉዞ ሂደት ባህር ውስጥ ሰምጠው ቀርተዋል። የአውሮፓ ህብረት መሪዎች ግንብ መገንባቱ የፍልሰትን ችግር አይፈታም በማለት ሲከራከሩ ቢቆዩም የአውሮፓ ህብረት አባል ሀገር የሆነችው ስሎቬንያ የስደተኞችን ፍልሰት ለመከላከል የኤሌክትሪክ ሽቦ አጥር መገንባት ጀምራለች።